በኢትዮጵያ የሰው ህይወት እያጠፋና ንብረት እያወደመ ለወራት የዘለቀው ጸረ መንግስት ተቃውሞ አመፅ ቀስ በቀስ አብዛኛዎቹን የሀገሪቱ ክፍል እያዳረሰ ይገኛል። በተለይ ባለፈው ሳምንት በኦሮሚያ ክልል ቢሾፍቱ ከተማ ሊከበር የነበረው የኢሬቻ በዓል ላይ በተነሳው ተቃውሞ ሳቢያ የጠፋው የሰው ህይወት የተቃውሞውን አቅጣጫና መልክ እየቀየረ የመጣ ይመስላል። በመጠኑም ቢሆን ጋብ ብሎ የነበረው በኦሮሚያ ከተሞች ይካሄድ የነበረው ተቃውሞ በአሁኑ ጊዜ በርካታ ተቋማትን ሳይቀር ሰለባ እያደረገ መጥቷል። በኦሮሚያ ክልል ኗሪ የሆኑትና ስማቸው እንዳይገለጽ የሚፈልጉ ግለሰብ እንደሚናገሩት ከሆነ የተቃውሞ ሁኔታ ባለፉት ሶስት ቀናት እየተባባሰ ነው። በአጠቃላይ ያለው ነገር ምስራቅ ሸዋ አጠቃላይ አሁን ለምሳሌ ፈንታሌ አካባቢ ቀጥታ ጦርነት ነው ያለው እስከ ከባድ መሰራ ደስ የታገዘው ከህብረተሰቡ ጋር አካባቢ ህብረተሰቡ ጋር ጦርነት ላይ ናቸው። ምስራቅ ሸዋ ወደ ቢሾፍቱ አካባቢ ያለው ነገር የሚነዛው ነው። ዝዋይ ወይ ደግሞ ባቱ የሚባለው አካባቢ እንደዚ አይነት ህብረተሰቡ ጋር ግጭት ነው፣ ጦርነት ነው ያለው። ከዛም አልፎ ምዕራብ አርሲ ላይ በአጠቃላይ ያው ጦርነት ከታወጀ ቆይቷል። እዛ አካባቢ አሁንም አስቸጋሪ ነገር ነው ያለው። ብቻ እዛ አይደለም አርሲ አጠቃላይ ምስራቁም ብዙ ቦታዎች ላይ እንደዚሁ ግጭት ነው ያለው። ቁጣው ጨመረ እንጂ ባለፉት ሁለት ቀናት ቅዳሜና እሁድን ጨምሮ ማለት ነው እንጂ ያው ዝቅ ያለበት ጉዳይ አልነበረም እና በጣም አሁንም እንደቀጠለ ነው የህብረተሰቡ ቁጣ ያው እንትኑን ተከትሎ ማለት ነው የኢሬቻውን ተከትሎ በአማራና በኦሮሚያ ክልል ለወራት የተካሄደው ይ ተቃውሞ አሁን አሁን በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከተሞች ግን መልኩን ቀይሮ ከጸረ መንግስት ተቃውሞነት ወደ ማንነት ላይ ያነጣጠረ ግጭት እየሄደ መሆኑንና በግጭቱም ቤተ እምነቶች ሳይቀር ሰለባ እንደሆኑ ስማቸው እንዳይገለጽ የፈለጉ የዲላ ከተማ ነዋሪ ይናገራሉ። የጌዶ ብሔረሰብ ዲላ ከተማ የሚኖሩ ማንኛውም የሌላ ብሔር አካል ይውጣልን በሚል ተዘራጅተውና መሳሪያ ታጥቀው ነው የገቡት። እና በቃ ቤቶች አቃጥለዋል። የእኛንም መኖሪያ ቤት ሁሉንም አቃጥለዋል። ሰዎችም ገለዋል። መንግስት ሊያነጣጠረ ሳይሆን የሌላ ብሔርን አካል የማጥቃት እንጂ የመንግስት ሊያነጣጠረ አይደለም። አሁን ግን ጉዳቱ ከፍ ያለ ነው። የሰው የወጥ ጠፍቷል። ቤት ንብረት ወድሟል። ንብረት ወድሟል። ያው እኛም ቤታችን ተቃጥሎ ለሌላ አካባቢ ኢቫኩዌት ለማድረግ ተገደናል። ይህ ከመንግስት ጋር ግን ጥያቄ ጋር የሚያገናኝ ነገር የለውም። ሁሉም ነው የመንግስትን ተቃውሞ ጥያቄ የሚጠይቀው አማራውም ኦሮሞውም ጥያቄ እየጠየቀ ነው። እነሱ ግን የሌላ ብሄር ከእንትን ይውጣ ነው የሚሉት፣ ከአካባቢያችን ይልቀቅ ነው የሚሉት። እኔ ካየሁት እስከ ስድስት ሰው ሞቷል፣ ከከተማው ከሌላ ብሄር ሰው መስጊዶች ተቃጥለዋል። ያንም ሞክረው ነበር፣ እሱ አልሳካላቸውም። መስጊዶች ግን በዲላ ከተማ ብቻ ሁለት መስጊዶች ተጋድለዋል። ሌላው ያነጋገርናቸው የዲላ ከተማ ነዋሪ የሆኑ የአይን እማኝ እንደሚገልጹት ደግሞ በግጭቱ ንብረቶች ወድመዋል፣ የሰው ሕይወትም ጠፍቷል፣ ሆስፒታሎችና ተቋማትም መደበኛ ስራቸው ተስተጓጉሏል። እኔ በቅርብ ሆኜ የመከታተል ድሮ የገጠመኝ ዲላ ሪፈራል ሆስፒታል አለ። በአጋጣሚ ዘመድ ታሞብኝ፣ አባቴ ታሞብኝ ሆስፒታል ውስጥ በነበርኩበት ሰዓት ነው እንቅስቃሴ የተጀመረው። ጥቂት የማይባሉ ሰዎች እንደ ሰላማዊ ሰልፍ ነገር ጀምረው ከዛ በኋላ በአካባቢው ያዩትን የመጤ ንብረት ማውደም ጀመሩ። እያወጡ መንገድ ላይ ሲያቃጥሉ በአይኔ አይቻለሁ። በሁለተኛው ቀን ይሄ የነበረው ዓርብ ዕለት ነው። እኔ እዛ ሆስፒታል ውስጥም ነበርኩኝ እንዳልኩ፣ ቅዳሜም ቀጥሎ ይሄ ነገር ጠዋት ላይ ጀምሮ ትልቅ እንቅስቃሴ ነበረ። በዛም ኢቨን ሆስፒታል ውስጥ የነበሩ ዶክተሮችን ከመረበሽ ድረስ በአካባቢ ላይ እነሱን ተጨናንቀው ዘለው በሽተኛ ክፍል ገብተው መዝጋትና በስነ ስርዓት ስራቸውን ለመወጣት የተቸገሩበት ሁኔታ አይቻለሁ። ሆስፒታል ውስጥ ማመዙ ሊቀጥል ማለት ነው። በአጠቃላይ እዛ በነበርኩበት ሁኔታ ቁስለኛ ሬሳ ሲመጣ አይቻለሁኝ። ከሁለተኛው ቀን መዛ ነበርኩኝ። ባየሁት ሁኔታ በአጠቃላይ በእኔ እይታ ላይ ከአስራ ስምንት ሃያ የሚሆኑ ሬሳ ሲወጣም አይቻለኝ። የኢትዮጵያ መንግስት ተቃውሞውን ለማስቆምና እየደረሰ ያለውን አደጋ ለመቀነስ ከትናንትና ሁለት ጀምሮ ለስድስት ወራት የአስቸኳይ ጊዜ አዋጅ ያወጣ ሲሆን አዋጁን ለማስፈጸም የኮማንድ ፖስት መቋቋሙን መግለጹ ይታወቃል።